አሌሊቱ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጣለህ፣ ማታታለህ። በዛ ላይ ሹፌሩን አንድ እመልሳለሁ እንትን ምትል ከሆነ ሌላ ነገር እንዳይመጣ በነግር ያለው ዝቶበት ሁሉ ነው የመለሰው። ከአማራ ክልል የሚመጡ ተጓዦች በየጊዜው ወደ አዲስ አበባ ከተማ ለመግባት የሚያጋጥማቸውን እንግልት አስመልክቶ መፍትሄ እንዲፈለግ ከጠየቁበት የተወሰደ ነው። ዝርዝሩን በመጽሔት ክፍለ ጊዜ ይዘናል። ዳግም በአገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢ ተፈናቅለው የነበሩ ዜጎች ወደ የቀያቸው እየተመለሱ መሆናቸውን ተናገሩ። የዚህም ዝርዝር ደርሶናል፤ በዕለቱ አቢይ ርዕስ ይቀርባል። ማክሰኞ መስከረም 24 2015 ዓ ም ጤና ስትልኝ፣ እንደምናመሻችሁ ክብራትና ክብራን አድማጮቻችን። የዕለቱ ዜና አቅራቢ እንግዱ ወልዴ ነው አቀናባሪያችን ብርሃን ኃይሉ ፓትሪክ ቢያ ለምህንድስናው ተሰይሟል። እኔ አስተናጋጃችሁ አሉላ ከበደ ነኝ። ከልዩ ልዩ ዝግጅቶች ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና የቅልባን መልካም ምሽት። ጤና ይስጥልኝ፣ ክቡራትና ክቡራን እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዶልኝ ዳግም በአገረሸው ጦርነት ምክንያት ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ የአካባቢያቸው እየተመለሱ መሆኑን ገለጹ። ዛሬ ከሰዓት ወደ ቀያቸው በጉዞ ላይ መሆናቸውን የገለጹ አንድ የአካባቢው ነዋሪ ለአሜሪካ ድምፅ በስልክ እንደተናገሩት በተደባላለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ተናግረዋል። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይምር በሰጡት ማብራሪያ ደግሞ ተመዝግበው በመጠለያዎች ውስጥ ይገኛሉ ያሏቸውን ከ150 ሺህ በላይ ተፈናቃዮች ከነገ ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮቹ መመለስ የጀመሩት ህወሓት ተቆጣጥሯቸው ከቆየባቸው የአማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ አየር ኃይሎች በአዲ ዳዕሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት በኩል እስካሁን የተሰጠ ምላሽ የለም። በተያያዘ ዜና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያው ጦርነት ጉዳይ ከኬንያው ፕሬዝደንት ዊልያም ሩቶ ጋር መወያየታቸው ተገልጿል። አድማጮች፣ በዚህ ርዕሰ ጉዳይ ላይ ሰፋ ያለ ዘገባ በአብይ ርዕሳችን ክፍለ ጊዜ ይኖረናል። ሰሜን ኮሪያ ለጊዜው አይነቱ በውል ያልታወቀ መካከለኛ ርቀት ባሊስቲክ ሚሳይል በጃፓን አናት ላይ ያስፈንጥራለች። ቶኪዮ በሁለት የሰሜን ግዛት ያሉ አንዳንድ ዜጎቿን ለጥንቃቄ ለማስወጣት ተገዳለች። ለዓመታት ያልታየ ጸባጫሪነት ነው ተብሏል። የጃፓን የመከላከያ ሚኒስትር ያሱካዙ ሃማዳ እንደሚሉት ሚሳኤሉ ለአንድ ደቂቃ ወይም ለ4600 ኪሎ ሜትር ያህል በጃፓን ሰማይ ላይ ከበረረ በኋላ ከጃፓን በስተምስራቅ ምስራቅ 3200 ኪሎ ሜትር ርቀት ላይ ሰላማዊ ውቅያኖስ ውስጥ አርፏል። የጃፓኑ የካቢኔ ጸሐፊ ሂሮካዙ ማትሱሩ በበኩላቸው ሚሳኤሉ በአገሪቱ አቆጣጠር ዛሬ ጠዋት 7 ሰዓት ከ22 ደቂቃ ላይ ተተኩሶ በሰላማዊ ውቅያኖስ የጃፓን ልዩ የኢኮኖሚ ዞን ተብሎ በሚጠራው የውሃ አካል ላይ ከ22 ደቂቃ በኋላ አርፏል። ዛሬ የመንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ የሚሳኤል ውንጨፋውን አውግዘዋል። ሰሜን ኮሪያ ባለፉት አስር ቀናት ውስጥ አምስት ጊዜ የሚሳይል ሙከራ ያደረገች ሲሆን ከዚህ በፊት በ2017 ሁለት ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገዳለች። ዛሬ መንበረ ሥልጣናቸውን አንደኛ ዓመት ያከበሩት የጃፓኑ ጠቅላይ ሚኒስትር ፋሚዩ ኪሺዳ የሚሳይል ውንጨፋውን አውግዘዋል። ሰሜን ኮሪያ ባለፉት አስር ቀናት ውስጥ አምስት ጊዜ የሚሳይል ሙከራ ያደረገች ሲሆን ከዚህ በፊት በ2017 ሁለት ሙከራዎች በጃፓን ግዛት በኩል ስታደርግ ዜጎች እንዲጠለሉ ማስጠንቀቂያ ለማውጣት ተገድዳለች። በኮሪያ ባሕረ ገብ መሬት ሰሞኑን ውጥረቱ እያየለ መጥቷል። ሰሜን ኮሪያ አምስቱን ሙከራዎች ባለፉት አስር ቀናት ውስጥ ያደረገችው በአሜሪካና በደቡብ ኮሪያ መካከል ከፍተኛ የባህር ላይ የጋራ ልምምድ ማድረጋቸውን ተከትሎ ነው። የደቡብ ኮሪያው ፕሬዚደንት ዩንሱክ ዩል ቅዳሜ ዕለት በተከበረው የጦር ኃይሎች ቀን ላይ ባሰሙት ንግግር የኒውክሌር ትንኮሳውን በተመለከተ ሰሜን ኮሪያን አስጠንቅቀው የኒውክሌር ኃይልን ለመጠቀም ከወሰነች ቆራጥና ከባድ መልስ ከአጋሮቿ ይሰጣታል ብለዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሩሲያ አራት የዩክሬን ግዛቶችን ወደ ራሷ ከጠቀለለች በኋላ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ከሩሲያው ፕሬዝደንት ጋር መደራደር የማይቻል መሆኑን ለማስረገጥ ዛሬ ማክሰኞ የወጣ አዋጅ ላይ ፈርመዋል። ሩሲያ ዜሌንስኪ ሐሳባቸውን እስኪቀይሩ ወይም በዩክሬን አዲስ ፕሬዝደንት እስከሚመጣ ትጠብቃለች ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለዜና ሰዎች። የሩሲያ የላይኛው ፓርላማ አራቱ የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ዛሬ አጽድቋል። ድርጊቱ በዩክሬንና በምዕራብ አጋሮቿ ሲወገዝ የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ድርጊቱን አደገኛ ማባባስ ካሉ በኋላ ምንም ሕጋዊ ዋጋ የሌለው ሲሉ ገልጸውታል። የሩሲያ የታችኛው ፓርላማ ዱማ ቀደም ብሎ ነበር የዩክሬን ግዛቶች ወደ ሩሲያ መጠቃለላቸውን ያጸደቀው። በአራቱ ግዛቶች የተካሄደው ድምፀ ውሳኔ በአስገዳጅ ሁኔታ የተካሄደና የነዋሪዎቹን ፍላጎት የማይወክል ነው ብላለች ዩክሬን በማስፈራራትና በኃይል የሌላ ሀገርን ግዛት መቀላቀል የተመድ ቻርተርንና ዓለም አቀፍ ሕግጋትን የሚጻርር ነው ሲሉ ጉቴሬዝ ባለፈው ሳምንት ተናግረዋል። ሩሲያ ግዛት ነጠቃ ላይ ባለችበት በዚህ ወቅት የዩክሬን ኃይሎች በመልሶ ማጥቃት ድል እያገኙ እንደሆነ ይነገራል። ዜሌንስኪ በምሽት የቪዲዮ መልእክታቸው ሰራዊታቸው ወደፊት እየገሰገሰ እንደሆነና በርካታ ከተሞችን መልሶ መቆጣጠሩን ገልጸዋል። አንድ የአሜሪካ ከፍተኛ ወታደራዊ ባለስልጣን እንዳሉት ደግሞ የሩሲያ ኃይሎች ወደ ምዕራብ አቅጣጫ እየገፉ ባለበት ወቅት ውጊያው ቀጣይ እንደሚሆን እንገምታለን። ነገር ግን የዩክሬን ኃይሎች ይዞታቸውን እየተከላከሉ በመሆኑ ምንም እርምጃ አያሳይም ብለዋል። የቀድሞ የጀርመን ቻንስለር አንግላ ሜርከል ከሶሪያ ጥቃትና ግድያን ሸሽተው ለወጡ 1.2 ሚሊዮን በላይ ስደተኞች ጥገኝነት ጠያቂዎች መጠጊያ በመፍጠራቸው የተባበሩት መንግስታት የስደተኞች ኮሚሽን ከፍተኛው ሽልማት የሆነውን የናንሰንን ሽልማት አሸንፈዋል። ሊሳ ሽላይን ለቪኦኤ ከጀኔቭ ያጠናከረችውን አጭር ዘገባ ደረጀ ደስታ ያቀርበዋል። አንገላ መርከል የሶሪያው ጦርነት ከፍተኛ ደረጃ በደረሰበት እንደ ኤሮፓ አቆጣጠር በ2015ና 2016 በነበረው ጊዜ ሌሎች አገሮች ፊታቸውን ያዞሩባቸውን የሶሪያ ስደተኞች በደስታ ተቀብለዋል። የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ከፍተኛ ኮሚሽነር ፊሊፖ ግራንዲ መርከል ከአንድ ሚሊዮን የሚበልጡ ስደተኞች ሕይወት በማትረፍና መልሰው እንዲቋቋሙ ለመርዳት የፖለቲካ ቁርጠኝነትና ትልቅ የሞራል ልዕልና አሳይተዋል ሲሉ በሽልማቱ ስነ ስርዓት ወቅት ተናግረዋል። መርከል የስደተኞችን ችግር ዓለም አቀፍ ትኩረት እንዲያገኝ ረድተዋል ያሉት የዩኤንኤችሲአር ቃል አቀባይ ማቲው ሶልትማሽ ፈታኝ የሆኑ ሁኔታዎች ሲገጥሙ የፖለቲከኞች ኃላፊነትን ወደ ሌሎች ከማሸጋገር ይልቅ መፍትሄ ሊያመጣ የሚችል ስራ ሲሰሩ ምን ውጤት ሊያመጡ እንደሚችሉ መርከል አሳይተዋል ብለዋል። እንዲሁም ጦርነትን፣ ግድያንና ሰብአዊ መብት ጥሰትን ለመሸሽ የተገደዱ ሰዎችን በመጠበቅና በጀርመን እነሱን በመቀበል በአዲሱ ቤታቸው በትምህርት በስልጠና መርሃ ግብሮች በስራ ቅጥርና ስምሪት የተደረገውን የጋራ ጥረት በማገዝ በኩል የቀድሞው ቻንስለር አስተዋጽኦቸው ከፍተኛ ነበረ። ሽልማቱ የተሰየመው በተመራማሪነትና ሰብአዊነት በታወቀው ፍሪድ ጆፍ ናንሰን ስም ሲሆን ስደተኞችን ከመጠበቅ ጥሪ በላይ ርቀው በመሄድ ለግለሰቦች ለቡድኖች፣ ወይም ለድርጅቶች የሚሰጥ ሽልማት ነው። ተሸላሚዎችን የሚመርጠው ኮሚቴም ከሌሎች አራት የዓለም አካባቢዎች አሸናፊዎችን የመረጠ ሲሆን ተሸላሚዎቹ በሙሉ በምዕራብ አፍሪካ ሞሪታኒያ የእሳት አደጋ መከላከያ ቡድን አባላት የሆኑ በጎ ፈቃደኞች ናቸው። እንዲሁም በሰሜንና ደቡብ አሜሪካ አካባቢ በኮስታሪካ የስደተኞች ድጋፍ የሚሰጡ የካካኦ የህብረት ስራ ማህበር አባላት፣ በእስያ በፓሲፊክ አካባቢ የማይናማር የአገር ውስጥ ተፈናቃዮችን የሚረዱ እንዲሁም በመካከለኛው ምስራቅና በሰሜን አፍሪካ ለያዚዲ ልጃገረዶችና ሴቶች የአካላዊና የስነ ልቦናዊ እንክብካቤ የሚያደርጉ ኢራቃዊው ማኅፀን ሐኪም ይገኙበታል። የናንሰን ሽልማት ለቀድሞዋ ቻንስለር መርከል እና ለአራት የክልል አሸናፊዎች መስከረም 30 በጄኔቭ በሚደረግ ሥነ ሥርዓት እንደሚሰጥ ተነግሯል። የገንዘብ ሽልማት በተካተተበት በዚሁ ሽልማት ለመርከል 150 ዶላር የሚሰጥ ሲሆን ለሌሎች የየአካባቢው አሸናፊዎች ለእያንዳንዳቸው 50 ዶላር እንደሚበረከት ተመልክተዋል። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ፊዮና ተብላ የተሰየመችው የመቼ አውሎ ነፋስ ከሁለት ሳምንት በፊት በፖርቶሪኮ ላይ ያደረሰችውን ጉዳት ትናንት ተገኝተው ተመልክተዋል። የዩናይትድ ስቴትስ ግዛት የሆነችውን ፖርቶሪኮ መልሶ ለመገንባት ስልሳ ሚሊዮን ዶላር መንግስታቸው እንደመደበም ይፋ አድርገዋል። ከፍተኛ ጉዳት በደረሰባት ፖንስ ከተማ የተገኙት ባይደን አስተዳደራቸው ፖርቶሪኮን ለመገንባት ቁርጠኛ መሆኑን ተናግረው ቃል የተገባው እያንዳንዱ ዶላር መድረሱን እንደሚያረጋግጡ አስታውቀዋል። ስልሳ ሚሊዮን ዶላሩ ለጎርፍ ግድቦች መስሪያና የጎርፍ አደጋ ማስጠንቀቂያ ሥርዓትን ለመዘርጋት እንደሚውል ዋይት ሃውስ አስታውቋል። አውሎ ነፋስ ፊዮና ከሁለት ሳምንት በፊት ፖርቶሪኮን ስትመታ በደሴቲቱ በአጠቃላይ የኤሌክትሪክ ኃይል ተቋርጧል። የፖርቶሪኮ ገዢ ፔድሮ ፒርሉሲ ትናንት እንዳስታወቁት 93 በመቶ የሚሆነው የኤሌክትሪክ ኃይል መልሶ ተቀጥሏል። ደሴቲቱ አምስተኛ ደረጃ ባላትና ማሪያ በተሰኘች አውሎ ነፋስ ከአምስት ዓመት በፊት ከደረሰባት ጉዳት እስከ አሁን ሙሉ ለሙሉ አላገገመችም። ባይደን ከባለቤታቸው ጅል ጋር በመሆን መልሶ ግንባታ ላይ ካሉ ቤተሰቦችና የማኅበረሰብ መሪዎች ጋር ተገናኝተዋል። ባይደን ዛሬ ባለፈው ሳምንት በአውሎ ነፋስ ጉዳት ወደደረሰባት ፍሎሪዳ ሀገር ግዛት እንደሚጓዙ ይጠበቃል። በመጨረሻም አድማጮች የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የኮሎምቢያው ፕሬዚደንት ጉስታቮ ፔትሮ የናርኮቲክ አደንዛዥ ዕፆች የባህር ላይ ዝውውርን ለመግታት የሚደረገውን ጥረት ከፍ ለማድረግና በእጽ ዝውውር ላይ የሚደረገውን የመረጃ ልውውጥ በተሻለ ደረጃ ለማካሄድ ትናንት ሰኞ በተገናኙበት ወቅት ውይይት ማድረጋቸውን አስታውቀዋል። የቀድሞ ግራ ዘመም አማጺ የነበሩት ፔትሮ አሜሪካ በሕገ ወጥ አደንዛች እጽ ላይ የከፈተችውን ጦርነት አናንቀው ችግሩን ለመፍታት አዲስ ዓለም አቀፋዊ አቀራረብ እንደሚያስፈልግ ተናግረዋል። ብሊንከን በሰጡት መግለጫ ሁለቱ ወገኖች በጀልባዎች በባህር ላይ የሚደረገውን የእጽ ዝውውር ለመግታትና መረጃዎችን በመቀየር ረገድ ብዙ ለመስራት አስበዋል ብለዋል። በገጠር የሚኖሩ ሲቪሎችን ደህንነትን ማሻሻልን በተመለከተ ከኮሎምቢያ ጋር እንደሚሰሩ ብሊንከን ተናግረው ሕግ አስከባሪዎች ላይ በማተኮር ብቻ ችግሩ እንደማይቀረፍ አመልክተዋል። የጸጥታ እጦት ሙስና፣ በህግ አለመጠየቅና የፍትሐዊነት እጦት የስር መሠረት ምክንያቶችን መለየትና መፍትሄ መሻት እንደሚገባም ጠቁመዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ግራ ዘመም መሪዎች ባሏቸው ኮሎምቢያ፣ ቺሊ እና ፔሩ የአንድ ሳምንት ጉብኝት በማድረግ ላይ ናቸው። አድማጮች፣ የምሽቱ ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድታመሹ ጋብዛለሁ። በእኔ በኩል መልካም ምሽት። እንግዲህ ወልዴን ለምሽቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። ማክሰኞ መስከረም 24 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ጆጊል ነው የምስልና ድምፅ አቀናባሪዎቻችን ደግሞ ሲሳይ አሸናፊና ግርማ ደገፋ የዕለቱ ዋና አዘጋጅ ቆንጂ ታዬ የዌብና ማህበራዊ ዝግጅቶች አሰናጃዋ አባየሁ ገበያው ናት ወደ ዕለቱ አበይት ርዕሶች ከማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ የቴክኒክ እክል የገጠመን ይመስላል ቆየት ብለን እናሰማለን ወደ ዕለቱ አብይ ርዕስ በቀጥታ እንለፍ ዳግም ባገረሸው ጦርነት ሳቢያ ከሰሜን ወሎ ዞን ቆቦና አካባቢው የተፈናቀሉ ዜጎች ወደ አካባቢያቸው እየተመለሱ መሆናቸውን ገለጡ። ዛሬ ከሰዓት በኋላ ወደ ቀያቸው በጉዞ ላይ መሆናቸውን የተናገሩ አንድ አስተያየት ሰጪ ለአሜሪካ ድምፅ በስልክ በሰጡት አስተያየት የተደባለቀ ስሜት ውስጥ ሆነው በመመለስ ላይ መሆናቸውን ነው የተናገሩት። የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አቶ አለሙ ይመር በሰጡን ማብራሪያ ደግሞ ተመዝግበው በመጠለያ ውስጥ ይገኛሉ ያሏቸውን ከ150 ሺህ በላይ ተፈናቃዮች ከነገ ጀምሮ ወደ የቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። ተፈናቃዮች መመለስ የጀመሩት ህወሓት የተቆጣጠራቸው ወይም ተቆጣጥሯቸው ከቆየባቸው አማራ ክልል ሰሜን ወሎ አካባቢዎች መውጣቱ ከተነገረ በኋላ ነው። ይህ በእንዲህ እንዳለ የኢትዮጵያ እና የኤርትራ አየር ኃይሎች በአዲያሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሓት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ላይ አስፍረዋል። ለዚህ ክስ ከኢትዮጵያም ይሁን ከኤርትራ መንግስት ለጊዜው የተሰጠ ምላሽ የለም መግለጫም አልቀርበም። በተያያዘ ዜና የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በሰሜን ኢትዮጵያው ጦርነት ጉዳይ ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር መወያየታቸው ተመልክቷል። ለዝርዝሩ ኬኔዲ አባተ በአማራ ክልል ሰሜን ወሎ ዞን ከቆቦና አካባቢው የተፈናቀሉ ዜጎች ዛሬ ወደ ቀያቸው መመለስ መጀመራቸውን የአሜሪካ ድምጽ ያነጋገራቸው አንድ አስተያየት ሰጪ ተናግረዋል። ከቆቦ ተፈናቅለው መርሳ መቆየታቸውን የገለጹት እኚህ ግለሰብ ዛሬ ከሰዓት ወደ ቀያቸው በጉዞ ላይ እንዳሉ በስልክ በሰጡን አስተያየት ይህም ብለዋል በቅርብ ተወሮ የነበረው የራያ ቆቦ አካባቢ ነው እየሄድን ያለ ነው። በእርሳ ነበር በስደት አብዛኛውን በስደት የወጡ ተሽከርካሪዎች ናቸው አሁን እየተመለሱ ያሉ የሚገርም አሁን እኛ በግምት ከሁለት መቶ ሰው የማያንስ ሰው ነው አሁን በጭነት መኪና ተሳፍረን እየሄድን ያለ ነው። ተመላሾቹ በተደበላለቀ ስሜት ውስጥ ሆነው በመጓዝ ላይ መሆናቸውንም ማንነታቸው እንዲገለጽ ያልፈለጉት አስተያየት ሰጪው ተናግረዋል። አብዛኛው ሰው በጣም ፍርሃት ነው በውስጡ ያለው፣ በጎንም ደስታ እየተሰማው ነው። ቤተሰቦቻችን በሕይወት ይኑሩም አይኑሩም እርግጠኛ አይደለንም። አካባቢው ስለተለቀቀ ቤተሰቦችን በሰላም ያግኝ አግኝ ግን እርግጠኛ አይደለም። በስልክ ኔትወርክ ችግር ምክንያት ሌሎች ተፈናቃዮችን ለማናገር ያደረግነው ጥረት አልተሳካም። ይሁንና የሰሜን ወሎ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ኃላፊ አለሙ ይመር ተፈናቃዮችን በተመለከተ በሰጡን ማብራሪያ ዳግም ባገረሸው ጦርነት ምክንያት ከ150 ሺህ በላይ ሰዎች መፈናቀላቸውን ተናግረዋል ተመዝግበው በመርሳ ከተማና አካባቢው ተጠልለው የሚገኙትን እነዚህን ተፈናቃዮች ከነገ መስከረም ሀያ አምስት ጀምሮ ወደ ቀያቸው ለመመለስ ዝግጅት እየተደረገ ነው ብለዋል። አካባቢው ከጥላት ነፃ እየወጣ ያለበት ሁኔታ ነው ያለው። ይሁንና ያው እስካሁን ድረስ ባለው ሁኔታ መርሳ ከተማ ላይ በአስራ ስምንት ትምህርት ቤቶች አስገብተን ተፈናቃውን ያው ሴቶችና ሕጻናትን በካምፕ አድርገን ወጣቱንና ሌሎች አካሎችን ያው በየውጭ ላይ አድርገን ያው መቶ ሃምሳ ስድስት ሺህ የሚሆን ህብረተሰብ ነው የተፈናቀለው። እንግዲህ በመዝገብ ደረጃ በሊስት ደረጃ ይዘን መንግስት ድጋፍ እያደረገላቸው የነበሩት አሁን ምንድነው ነው ያሰብነው እየሰራን ያለነው የተፈናቀውን መረጃዎችን የመለየት ስራ፣ እንደዚሁም ባገኘነው አጋጣሚ ሰውን ወደ መጣበት አካባቢ የመመለሱን ስራ ነው እየሰራን ያለነው። ግን ከነገ ጀምሮ አሁን ሊስት እየመዘገብን ነው፣ የሚሄደውም በየቀበሌው በየወረዳው ነገ መኪና ተመድቧል። በዛ መኪና በየአካባቢ የማድረስ ስራ ነው የሚሰራው። ነገ ይጀምራል። ተፈናቃዮቹ ወደ ቀያቸው እየተመለሱ ያሉትና አብዛኛውም ለመመለስ እየተሰናዱ የሚገኙት ነሐሴ 18 2014 ዓ ም ያገረሸውን የሰሜን ኢትዮጵያ ጦርነት ተከትሎ ህወሀት ተቆጣጥሯቸው ከቆየባቸው አካባቢዎች መውጣቱ ከተነገረ በኋላ ነው። ህወሀት ከትናንት በስቲያ ባወጣው መግለጫ በደቡብ አቅጣጫ ከገባንባቸው የአማራ ክልል አካባቢዎች በመውጣት የቦታ ለውጥ አድርገናል ማለቱ ይታወሳል። ይህም ወቅታዊ ሁናቴዎችን ከግምት በማስገባት ስልታዊ የቦታ ማስተካከያ ውሳኔ ነው ያለው የትግራይ ክልል መንግስት የውጭ ጉዳዮች ቢሮ የተባለው አካል የትግራይ ኃይሎች ባለፉት ሶስት ቀናት ይህን ውሳኔ ሲተገብሩ ነበር ብሏል። ውሳኔው በውጊያ ግንባር በተፈጠረ ለውጥ ሳይሆን በራሳችን ተነሳሽነት የሚተገበር ነው ሲልም አክሏል። ህወሀት ኃይሎቼን በገዛ ፈቃዴ አስወጥቻለሁ ቢልም ከኢትዮጵያ መንግስት በኩል ግን እስካሁን በይፋ የተሰጠ ምላሽ የሚሆን የህወሀት ኃይሎች ከቆቦና አካባቢው ስለ መውጣታቸው የተባለ ነገር የለም። ይሁን እንጂ ጦርነቱ ነሐሴ 18 2014 ዓ ም ዳግም በደንብ አገረሸበት ሰሞን የፌዴራል መንግስት በሰጠው መግለጫ በምስራቅ አማራ በኩል በቆቦና በአካባቢው ህወሀት ጀምሮታል ያለው ወረራ በመከላከያ ሰራዊትና በአካባቢው ማህበረሰቦች የተቀናጀ ምላሽ ምክንያት ቡድኑ ባስበው መንገድ አልሄደም ማለቱ ይታወሳል። ይህ በእንዲህ እንዳለ የኢትዮጵያና የኤርትራ ኃይሎች በአዲዳሮ የምዕራብ ትግራይ ተፈናቃዮችን ኢላማ ያደረገ የድሮን ጥቃት ፈጽመዋል ሲሉ የህወሀት ቃል አቀባይ አቶ ጌታቸው ረዳ በትዊተር ገጻቸው ከሰዋል። አቶ ጌታቸው በዚሁ ትዊታቸው በአስሮች የሚቆጠሩ ህጻናትና አዛውንት ተገድለዋል፣ ብዙዎችም ቆስለዋል ብለዋል። ጥቃቱ ተፈጽሞባቸዋል ያሏቸው ተፈናቃዮች በአዲያቦ ከሚገኙ የተፈናቃዮች መጠለያ ጣቢያዎች በጦርነቱ ምክንያት ሂደው እየተጠለሉ ናቸው ሲሉም ነው ያብራሩት። ይህን ክስ በተመለከተ እስካሁን ከኢትዮጵያም ይሁን ከኤርትራ መንግሥት በኩል የተሰጠ ምላሽ ይሁን መግለጫ የለም። ሆኖም በአዲዳሮ ሰላማዊ ሰዎችን ኢላማ ያደረገ የአየር ጥቃት ተፈጽሟል በሚል ከዚህ ቀደም ህወሀት ክስ ማቅረቡ ተከትሎ የኢትዮጵያ ወቅታዊ ሁኔታ መረጃ ማጣሪያ በተለያዩ ድረገጾቹ በሰጠው ማብራሪያ በትግራይ ክልል አዲዳሮ የኢትዮጵያ አየር ኃይል የህወሀት ወታደራዊ ቁሳቁሶችና ተተኳሾች ያሉበትን ቦታ ኢላማ አድርጎ እርምጃ ወስዷል ብሎ እንደነበረ ይታወሳል። መንግስት የህወሀትን ወታደራዊ አቅሞች በተመረጠ ሁኔታና በከፍተኛ ጥንቃቄ ኢላማ በማድረግ የመከላከል ተልዕኮውን እየፈጸመ ነው ያለው ማጣሪያው የመከላከያ ሰራዊት በወሰዳቸው እርምጃዎች በሲቪሎች ላይ ጉዳት አላደረሰም ሲልም አመልክቷል። አየር ኃይል ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽመዋል በሚል ከዚህ ቀደም በህወሓት የቀረቡ ውንጀላዎችንም የኢትዮጵያ መንግስት ማጣጣሉ የሚታወቅ ነው። በተያያዘ ለጦርነቱ ሰላማዊ መፍትሄ የማፈላለግ ጥረቷን አሁንም መቀጠሏን ዩናይትድ ስቴትስ እየገለጸች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዚሁ በጦርነቱ ጉዳይ ከኬንያው ፕሬዝደንት ዊሊያም ሩቶ ጋር ተወያይተዋል ሲሉ የሚኒስቴሩ ቃል አቀባይ ኔድ ፕራይስ በትዊተር ገጻቸው አስታውቀዋል። ስለ ውይይታቸው ግን ምንም አይነት ዝርዝር ማብራሪያ አልሰጡም። ዩናይትድ ስቴትስ ለግጭቱ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በአፍሪካ ቀንድ ቆይታ ያደረጉትን የቀንዱን ልዩ ልዑኳን ማይክ ሀመርን ለዚሁ ጉዳይ በድጋሚ ከትናንት ጀምሮ ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ መላኳም ይታወቃል። ልዩ ልዑኩ ሀመር ከትናንት መስከረም 23 ጀምሮ እስከ ጥቅምት 8 ለ አምስት ቀናት በሶስቱ አገራት የሚያደርጉት ጉብኝት ጦርነቱ በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የምታደርገው ድጋፍ አካል ነው ብሏል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲን፣ ለዘገባው አመሰግናለሁ። አድማጮች፣ ቀደም ሲል በቴክኒክ እክል ምክንያት ለማሰማት ያልቻልነውን ድምፅ አሁን ላሰማችሁ። ቆየት ብለው ከሚሰሙት ድምፆች ውስጥ ነው። እንግዲህ የተለያዩ አይነት መጠጦች አሁን በቅርቡ ዊስኪ መጠጥ አውጥተናል። እንዲሁም ቮድካ አለን። በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይጂን የሚባለው ሰባ ፐርሰንት ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞም ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው። ብላክ ዲር የተባለውን ጨምሮ ዋሽንግተን ዲሲ ላይ የተዋወቀው የተዋወቁ የኢትዮጵያ የአልኮል ምርቶችን የተመለከተ ዘገባ ነው። ዋሽንግተን ዲሲ ላይ የተካሄደ ልዩ ዝግጅት ላይ ካገኘናቸው ተናጋሪዎች ውስጥ በዛሬው ንግድና ምጣኔ ሀብት ሙሉ ዝርዝሩን እናቀርባለን። አሁን ወደ ተከታዩ ዘገባ ልውሰዳችሁ። ከአማራ ክልል ወደ አዲስ አበባ የሚንቀሳቀሱ ተጓዦች በየጊዜው ወደ ከተማዋ ለመግባት የሚያጋጥማቸውን ግልት መፍትሄ እንዲፈለግለት ሲሉ ጥሪ አሰምተዋል። ከአማራ ክልል በተለይም ከደቡብና ሰሜን ወሎ እንዲሁም ከሰሜን ሸዋ ወደ አዲስ አበባ የሚንቀሳቀሱ ተጓዦች ወደ አዲስ አበባ ለመግባት የሚደርስባቸው እንግልት ዘላቂ መፍትሄ እንዲበጅለት ነው ያሉት። ከፌዴራልና ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ፌዴራል መንግስት ከዚህ ቀደም ለቀረቡ መሰል ቅሬታዎች በሰጠው ምላሽ በአማራ ክልል በተካሄደ ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ማለቱ የሚታወስ ነው። የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ለመደረጉ ምክንያት ነው ሲል አመልክቷል። ለዝርዝሩ መስፍን አራጌ ከደቡብ ወሎ ዞን ለገሂዳ አውረዳ የተነሱት መሐመድ አያሌው የተባሉ አስተያየት ሰጪ ሰሞኑን አዲስ አበባ ለመግባት አርባ ኪሎ ሜትር ገደማ ሲቀራቸው አለልቱ ከደረሱ በኋላ ወደ አዲስ አበባ እንዳይገቡ በጸጥታ ኃይሎች በመከልከላቸው ወደ ደብረ ብርሃን ከተማ መመለሳቸውን ይናገራሉ። እኔ እህቴ አዲስ አበባ ነበረችና ታማ እሷን ለማምጣት ነበረ። መዲው ፈተሻው ከደሴ ጀምረን ከኮምቦልቻ ፈተሻ እንደ ማንኛውም ሰው እየተፈተሽ ሲደረስ እዛ አለልቱ ስንደርስ ውረዱ ተባልን። ወረር መታወቂያችሁን አውጡ ተባልን። መታወቂያችንን ሰጥ ይመጣል ተፈተሽ ተፈተሽ ነው። በኋላ ሰሜን ወሎና ደቡብ ወሎ የተባለ መታወቂያ የያዘ ሰው አዲስ አበባ አይገባም፣ አዙር ተባለ። ካመጣህበት ሀገር እዛው ቀጥታ መልስ ብሎ አስመለሰ። ስማቸው መግለጽ ያልፈልጉ አንድ አስተያየት ሰጭ ደግሞ እንግልቱ ሰብአይ ክብርን እስከሚነካስ ሰደብና ድብደባ ይደርሳል ብለዋል። አለልቱ ስንደርስ ነው መኪና ሁሉ እየተመለሰ የነበረው። በዛ ላይ ማንጓጠጣለህ፣ መማታታለህ። በዛ ላይ ሹፌሩን አንድ እመልሳለሁ ብለህ እንትን ምትል ከሆነ ሌላ ነገር እንዳይመጣ በነገር ያለው ዝቶ በእንት ሉ ነው የመለሰው። ልጅ ያዙ መጫቶች አሉ እና እነዚህ ሰዎች ራሱ እንዴት እንደሚኖሩ ራሱ በጣም ከባድ ነው። ከቀናት በፊት ለአሜሪካ ድምፅ አስተያየታቸውን ሰጥተው የነበሩ ሀሊማ አያሉ የተባሉ ግለሰብ ወደ አዲስ አበባ እንዳይገቡ በመደረጋቸው የውጭ ጉዟቸው እንደተስተጓጎለ ተናግረዋል። በረራ ነበረኝ። በረራው ቀርቷል። ግን ማለቱም አልቻሉም። የኔ ችግር ይሄ ነው። መቼ ነበረ በረራዎት? ዛሬ ነበረ አልፎኛል። በቃ ዛሬ መድረስ አልቻልኩም። ትናንት የወጣን ንምኛ አቶ መሀመድም እህታቸውን የጤና ሁኔታ ሳያረጋግጡ ከመመለሳቸው በላይ ለማደሪያና ለምግብ የሚከፍሉት እስከ ማጣት መድረሳቸውን ገልጸዋል። ብር ማሪያሱም ነበረ እስካሁን ትናንትና ደብረ ብርሃን ምሳ አበላንም፣ ራስ አልበላንም፣ ዛሬ ቁርስ አልበላንም። መሳፈር ያለ አንዳንዶቹም ለምኖ እስከ ማደር የተሻገረ ችግር ማስተናገዳቸውን ይጠቅሳሉ። ችግሩ ዘላቂ መፍትሄና ወጥ አቅጣጫ ሳይሰጠው በመቀጠሉ በርካቶች ለእንግልትና ለተጨማሪ ወጪ ተዳርገዋል። በህዝብ ትራንስፖርት አገልግሎት የተሰማሩ ባለሀብቶች ኪሳራ እየደረሰባቸው ነው የሚሉት ደግሞ በአማራ ክልል የሰሜን ሸዋ ዞን የህዝብ ትራንስፖርት ማህበራት ጥምረት ሰብሳቢ ገብረ እግዚአብሔር ተሰማ ናቸው በቅርብ ጊዜ የተፈጠረው ከባለፈው በቀጣይ አማ ሰሌዳዎች እና የአማራ መታወቂያ የያዘ አያልፍም ነው እየተባሉ ያሉት እና ብዙዎቹ ከተለያዩ ቦታ ነው የሚመልሱት። ካሌልቱ ይመለሳሉ፣ ከበኬ ይመለሳሉ። ሰንዳፋ ከለገጣፎ የሚባል ቦታ አለ፣ ከዛ ድረስ ይመለሳሉ። ምንድን ነው ይህን ነገር መንግስት ይጣው ብለን ለዞናችን አመራሮች የተናገርንበት ሁኔታ አለ ግን አልተፈታም። በዛ ላይ ሹፌሮች ይደበደባሉ፣ ሹፌሮች ይንገላታሉ፣ ተሳፋሪ ሳይቀር እንዲህ አይነት ችግሮች ይደርሱበታልና ከፍተኛ እንግልት በየቀኑ ይነግሩናል። በየቀኑም እኛ የምንናገራለን፣ የተገኘ መፍትሄ ግን የለም። በተለይ ሰሞኑን ከመስቀልና እሬቻ በዓላት ጋር ተያይዞ ችግሩ በስፋት መስተዋሉን አስተያየት ሰጪዎች ይናገራሉ። ትናንትና እና ዛሬ የተጠናከረ ፍተሻ እየተደረገ ተሳፋሪዎች ወደ አዲስ አበባ እንዲገቡ ቢደረግም ችግሩ መልሶ ያገረሻል የሚል ስጋት እንዳላቸው ጠቅሰዋል። በጉዳዩ ላይ ከፌደራል አልተቻለም ሆነ ከክልል መንግስታት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የፌዴራሉ መንግስት ከዚህ በፊት ለተመሳሳይ ቅሬታ በሰጠው ምላሽ ጥብቅ ቁጥጥር የሚደረገው አዲስ አበባ ላይ ሊፈጸም የሚችል የሽብር ጥቃትን ለመከላከል እንደሆነ አስታውቆ ነበር። በአማራ ክልል በተካሄደው ጦርነት ወቅት ለመታወቂያ መስሪያ የሚያገለግሉትን ጨምሮ በርካታ ሰነዶች ተዘርፈዋል ብሏል። የፌዴራሉ መንግስት የተዘረፉት ሰነዶች ለሽብር ተግባር ሊውሉ እንደሚችሉ መረጃ መኖሩ ደግሞ የክልሉን መታወቂያ በያዙ ሰዎች ላይ ጥብቅ ፍተሻ ያልደረጉ ምክንያት እንደሆነ አመልክቷል። አንዳንድ እንግልት የደረሰባቸው ሰዎች ግን ጉዳዩ ከጸጥታ ችግር ጋር ከተያዘ ተሳፋሪ እንዳይጉላላ ሌሎች አማራጮችን መጠቀም እንደሚቻል ይገልጻሉ። አቶ ገብረ እግዚአብሔርም በዚህ ሀሳብ ይስማማሉ። ይሄ ደግሞ ተነግሮ ቢሆን ተጓዦች እንዳይንቀሳቀሱ ባለበት ሁኔታ እንዲቆሙ ማድረግ ይቻል ነበር። ከሰሜንም፣ ከደቡብ ወሎ፣ ከሰሜን ሸዋም በአዲስ አበባ መግባት በዚህ ሳምንት አይቻልም እና ቁሙ ማለት ይቻል እኛ መንግስት ሰምቶ ይሁን አልሰማ አላቅም እነሱም እንደዚሁ ማስተላለፍ የሚገባቸው መልእክት ሳያስተላልፍ ተሰማርተው ነው ህዝቡን ለእንግሊዝና ለችግር የዳረጉት። በዚህና በተመሳሳይ ጉዳዮች ላይ ትናንት መግለጫ ያወጣው የአማራ ብሔራዊ ንቅናቄ አብን የፌዴራሉ መንግስት በሚያስተዳድራቸው ጎዳናዎች ላይ የመብት ጥሰት እየተፈጸመ ነው ሲል አውግዘዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አመሰግናለሁ መስፍን ክቡራትና ክቡራን አድማጮች ተከታዩ የመጽሔት ዘገባ ደግሞ ወደ ድሬዳዋ ያሻግረናል በድሬዳዋ የሚገኙ የትግራይ ክልል ተወላጆች በወቅታዊ ጉዳዮች ላይ ከአስተዳደሩ አመራሮች ጋር ምክክር አድርገዋል የአስተዳደሩ ብልጽግና ፓርቲ ባዘጋጀው መድረክ ላይ የተገኙ የትግራይ ተወላጆች በሰሜን ኢትዮጵያ እየተካሄደ ስላለው ጦርነት የትግራይ ክልል ነዋሪዎች አሁን አሉባቸው ስላሏቸው ችግሮች እንዲሁም በድሬዳዋ ነዋሪነታቸው እያ እያጋጠሙ ነው ስላሏቸው አዎንታዊና አሉታዊ ጉዳዮች አንስተው ከአስተዳደሩ ኃላፊዎች ጋር ተወያይተዋል። ውይይቱን የተከታተለው አዲስ ቸኮሎ ነው ተከታዩን ዘገባ ያሰናዳው። የድሬዶ አስተዳደር ባዘጋጀው የምክክር መድረክ ላይ ስለ ህወሃትና አሁን ሀገሪቱ ስለገባችበት ጦርነት የመነሻ ጽሁፍ የቀረበ ሲሆን የመድረኩ ተሳታፊዎችም ያሏቸውን አስተያየቶችና ጥያቄዎች አቅርበዋል። አብዛኞቹ አስተያየት ሰጪዎች ጦርነቱን ተከትሎ እየተፈጠሩ ናቸው ባሏቸው ችግሮች ላይ ልዩ ልዩ አቋሞችን አንጸባርቀዋል። በዚህ ረገድ ተደጋግሞ የተነሳው በትግራይ ክልል የመሠረታዊ አገልግሎቶች ያለመኖር ጉዳይ ነው። ፓርቲ ይጠፋል፣ ህዝብ ግን ይኖራል። ትክክል ይኖራል ግን ይህ ህዝብ መኖሩ እንዲኖር ካመናችሁ ይህ ህዝብ አርል እንዲ ባንክ የለው መብራት የለው መድኃኒት ያለው የለውም ተዘግተውበት ያለ እንዴት ነው የደረጃው፣ ህዝብ ብቻ ነው መኖር ያለበት? ያኛው ህዝብ መኖር የለበትም። በጣም ነው የሚከብደው። የኤርትራ ሰራዊት በሰሜን ኢትዮጵያ ጦርነት ውስጥ እየተሳተፈ እንደሆነ የሚገልጹ መረጃዎችን በጥያቄነት ተነስተዋል። ትግራይ እኮ ኢትዮጵያ አካል ነው። ለመሻቢያ ይገባል። ከዛፊን ተናግረናል። ሻእቢያ ኢትዮጵያ ለምን ይረግጣል? እኛ እኮ እርስ በርሳችን ምንም አንሆንም፣ ተመልሰን በሽምግልና ምናምን እንታረቃለን። አብይም ተው የምለው ሽማግሌ ካለ ይተዋል። ነዛም ተው የምል ተቆጡ ተቆጭ ሰው ነው ያጣን። እኮ ተቆጭ ሰው ለሁለቱ ተቆጭ ሰው ነው ያጣን። ኤርትራ መጥቶ ትግራይን የሚያበሳብስበት መንገድ ምንድን ነው? ኤርትራ መጥቶ ነው እኮ ትግራይን ያበላሻት እንጂ ከኢትዮጵያ ውነት አለቀቀ የድሬዳዋ አስተዳደር እና ነዋሪዎችን ያመሰገኑ እንዳሉ ሁሉ አልፎ አልፎ ከማንነታቸው ጋር በተያያዘ ያጋጥመናል ያሏቸውን ችግሮች በተመለከተ ጥያቄ ያነሱ ተሳታፊዎችም ነበሩ። የድሬዳዋ ነዋሪ በጣም ሊመሰገን ይገባል። ይሄ ማለት ግን ችግሮች የለም ማለት አለ። በአንዳንድ በተናጠል በማህበረሰብ ደረጃ የተለያየ ሰው የተለያየ ስሜት አለው። አንዳንድ ነገሮች ሊለው ይችላል። ይሄ ማለት ያለ ተወላጅ በመሆኑ ድሬዳዋ እንደዚ አይነት ነገር የለም በእውነት ጥቂት ታስረዋል። ጥቂቶቹም በጥሩ ሁኔታ ግልምጫ የለው ገንዘብ አምጣ የለው በጥሩ ሁኔታ ቃል ተቀብሎ ወደ ፍርድ ቤት አቅርቦ በነፃ ለቀዋል። እስካሁንም እንደ ድሬዳዋ ነገር የለም። እግዚአብሔር የተባረካቸው ያደርጋችሁ። ሌሎች መኪና ይዘው መጥተዋል። ግን ምን ተባለ? ምን እየተደረገ ነው ቤቷ ችግሮች ትግራይ ተወላጅ የሆነው እዚህ አካባቢ ያለነው ሰው እኮ እንደተባለ ብርሃን በጀመሪያ በጠቀሰው ተሰቃቂ ነው የምኖረው። ስራ እኮ ጥበቃ ጥበቃ እኮ ለጥበቃ ለመቅጠር እኮ እኔ አናገኝም። ትግርኛ ተናጋሪ በመሆኔ ትግርኛ ተናጋሪ በመሆኑ ስራ መስራት እኮ አይችልም። በአሁኑ ከመሰረታዊ አገልግሎቶች አለመኖር ጋር በተያዘ ለሚቀርቡ ጥያቄዎች ቀጥተኛ ምላሽ ያልሰጡት የአስተዳደሩ አመራሮች፣ ሆኖም ከዚህ ቀደም የትግራይ ክልል ለመደገፍ እና መልሶ ለማቋቋም ስለነበረ ወደ አስታውሰዋል። መልሶ ደግሞ ትግራይን ለማደራጀት ሁሉም ክልል የራሱን አስተዋጽኦ አድርጓል። እነሱ ሸሽተው ሲሄዱ ድሬዳዋ የተዘለኛል አሕመድ ጉ ከንቲባችን እሱ ሀረሪ እና አዲስ አበባ በጋራ ቻርተር ይዞ ይቷል። ብርም ጭምር ይዞ ነው የተክደው። ሁሉም ክልል በዛው ልክ ነበረ ሲደግፍ የነበረው። ያኔ ተገልብጦ እንደገና ለልማት የመጣው ብርም ለጥፋት መጣው ህወሀት ከዓለም አቀፍ የረዳ ድርጅቶች የሚገኘውን ድጋፍ ለግል ጥቅሙ ያለሆኑ ሲሉም ከሰዋል። አመራሮቹ ህወሀት የትግራይ ህዝብ ድጋፍ እንዳያገኝ እንቅፋት ሆኗዋለን ብለዋል። ሆኖም ህወሀት ከዚህ ቀደም በሰጣቸው ምላሾች እነዚህን የመሳሰሉ ውንጀላዎች እንደማይቀበል በተደጋጋሚ ማስታወቁ ይታወሳል። በትግራይ ክልል መሰረታዊ አገልግሎቶች እንደገና ለማስጀመር አስቻይ ሁኔታዎች መፈጠር እንዳለባቸው የፌዴራል መንግስት በተደጋጋሚ አስታውቋል። በክልሉ መሰረተ ልማቶችን ለመጠገም ሲሰሩ በርካታ ሰራተኞች መገደላቸውንም ያወሳል። በሌላ በኩል የኤርትራ የጦርነት ተሳትፎን በተመለከተ በመጀመሪያው ዙር ጦርነት ኤርትራ ወደ ጦርነቱ የገባችሁ ትንኮሳ ስለተፈጸመባት ነበር ብለዋል። የአስተዳድሩ አመራር አቶ ፍሬም ጸጋዬ ከኢትዮጵያ ወንድሞች ጋር አሁን የኢትዮጵያ ብልጽግና ያስቀጥላል። አራት በደንብ አድርገን አስምረን ማየት መያዝ አለብን ለችግሮቻችን एक तरह जा रही कभी घेरा करो मैं जब मेरे मन तो कुछ श्वास मरा रहे ኤርትራ እንደገና በተቀሰቀሰው ጦርነት እየተሳተፈች እንደሆነ የሚገልጽ ህወሀት ተደጋጋሚ ወንጀላዎችን ሰንዝሯል። በአሁኑ ዙር ጦርነት በህወሀት በኩል ስለ ኤርትራ ሰራዊት ተሳትፎ ተደጋጋሚ መግለጫዎች ቢሰጡም ከኤርትራም ሆነ ከኢትዮጵያ መንግስት ይህንን የሚያረጋግጥ መግለጫ እስካሁን አልተሰጠም። የትግራይ ክልል ተወላጆች በድሬዳዋ አልፎ አልፎ እያጋጠመ ነው ያሉትን መገለል በተመለከተ ግን ከንቲባው አስተዳደሩ ቁርጠኛ አቋም እንዳለው ነው የተናገሩት። ከቤቱም ሲነሳ የነበረው እኛ ተገለናል። ያገለለ አካል ካለ በግልጽ መነጋገር ይቻላል ይሄ ከተማ ውስጥ አንዱን አግልሎ አንዱን ደግሞ የበላይ አብቶ መኖር አይቻልም። ማደር ላይ እያለ መታወቂያ ትግራይ ስለሆንክ ብቻ አይሰጠም ያለው ሚንታ እኛ መታወቂያ እንዳይሰጥ ያሉ እዚህ ያልተመዘገበ በሌላ በኩል በኮብላይም በሌላውም የመጣ ሀገር ፕሮቴክት ለማድረግ ሴፍ ለማድረግ የእናንተ የትግራይ ተወላጅ ብቻ አለ፣ አጠቃላይ እንደ ሀገር ነባ አዳዲስ ያለመጡ ሰዎች ካሉ አይሰጠም ከተወለደበት መሸኛ ይዞ መምጣት አለበት ነው። ይሄ ለትግራይ ብቻ ከተማ ለስተት ነው። ይሄ እና ኤፍሬም አንፋሩ ይምጣ። እናንተ ማህበራዊ ኑሮ ማስቀጠል አለማስቀጠል፣ አስቀጠል የሚከለክል ሰው የለም። መርዳት ካለብን እናመቻች። ግን የምትሸማቀሙ ከሆነ መሰብሰብ እንፈልጋለን በሉ ተነጋገሩ። የምትሰበሰቡበት ቦታ ላይ በነፃነት መሰብሰብ ትችላላችሁ። በሰብሳቢዎችም ሆነ በተሰብሳቢዎች ተደጋግሞ የተነሳው ህወሀትንና የትግራይን ህዝብ ለይቶ የማየትን ተገቢነት ነው። በስብሰባው ማጠቃለያ የትግራይ ህዝብ ከጦርነት ሊላቀቅ ያልቻለውና ና ተደራራቢ ችግሮች የደረሱበት በህወሀት ምክንያት መሆኑን ሁሉም እንዲያሰምሩበት የጠየቁት የአስተዳደሩ የብልጽግና ጽሕፈት ቤት ኃላፊ አቶ ኢብራሂም ዩሱፍ ናቸው። ተመሳሳይ ስብሰባዎች በሌሎች የሀገሪቱ ከተሞች መካሄድ እንደጀመሩ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አመሰግናለሁ፣ አዲስ። አድማጮች በአገር አቀፍ ዘገባዎቻችን እናጠናቀን ወደ አለም አቀፋዊ ጉዳይ ስንሻገር ከዲሞክራቲክ ሪፐብሊክ ኮንጎ ግጭት ሸሽተው የሚሰደዱ ሰዎች ቁጥር እየጨመረ መምጣት ለቤተሰብ መበታተንና የእርዳታ ሀብት በአግባቡ እንዳይዳረስ ምክንያት እየሆነ መምጣቱን የዩጋንዳ መንግስትና የተባበሩት መንግስታት የስደተኞች ድርጅት አስታወቁ የሚለውን እናገኛለን። ዩኤንኤችሲአር እንደገለጠው ወደ ዩጋንዳ ይገባሉ የተባሉ የሚጠበቁ ስልሳ ስምንት ሺህ ስደተኞችን ለመርዳት ተዘጋጅቶ የነበረ ቢሆንም ቁጥሩ በእጥፍ ጨምሮ አንድ መቶ ሃምሳ ሺህ ስደተኞች በዚያ ምን መጨረሻ ወደ ኡጋንዳ እንደሚደርሱ ተገምተዋል። ሀሊማ አቱማኒ ከኡጋንዳ ኪሰሮ ከተማ ያደረሰችንን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል። የኮንጎ ስደተኞች በኤም 23 አማጽያን እና በዲሞክራቲክ ሪፐብሊክ ኮንጎ መንግስት ወታደሮች መካከል ለአንድ ዓመት የሚጠጋ ጊዜ እየተካሄደ ያለውን ጦርነት ለማምለጥ ዩጋንዳ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በምትዋሰንበት ምዕራባዊ ድንበር በኩል ይጎርፋሉ። ሴንጁቫጋ ሲግባ ፊሊፔ ወደ ዩጋንዳ እየተሻገሩ ካሉ በርካታ ስደተኞች መካከል አንዱ ሲሆን አንድ ምሽት የጥይት ድምጽ ከተኛበት ከቀሰቀሰው በኋላ ለመሰደድ መገደዱን ይገልጻል። መጀመሪያ መጀመሪያ ከጥቂት ቤተሰቦቼ ጋር ነበር የመጣሁት፣ ምክንያቱም በምሽቱ ስንጓዝ ከሌሎች ጋር ተጠፋፍተናል። አሁን በቅርብ ነው በድጋሚ የተገናኘ ነው። ሌሎች ስደተኞች ግን ይህ ዕድል አልገጠማቸውም። አማኒ ጊዴ ለምሳሌ ሶስት ልጆቿ ያሉበትን አታውቅም። አሁን ከምትገኝበት የመሸጋገሪያ ማዕከል ወደ ስደተኛ መጠለያ ጣቢያ ለመዘዋወር በዝግጅት ላይ ናት። ወኔ ኒሊኩዋ ኒሊኳ ናሲ ናፋሲ የነበርኩበት ጋር በቂ ቦታ የለም። ስለዚህ ልኖር የሚችልበት ቦታ ለማግኘት ለመሄድ ወሰንኩኝ። ሌሎቹ ልጆቼ እስካሁን እንደ ጠፉ ናቸው። በእግዚአብሔር እርዳታ ይገኛሉ ብዬ ተስፋ አደርጋለሁ። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንዳስታወቀው ከጥር ወር ጀምሮ 71 ሺህ የዲሞክራቲክ ሪፐብሊክ ኮንጎ ስደተኞች ወደ ዩጋንዳ ገብተዋል። ይህ ቁጥር ደግሞ በዓመቱ መጨረሻ ከእጥፍ በላይ እንደሚሆን ይጠበቃል። በዩጋንዳ የዩኤንኤችሲአር ወኪል የሆኑት ማቲው ክሬሲል እንደሚሉት በዚህ ምክንያት የእርዳታ ሀብቶች ከመጠን በላይ ተወጣጥረዋል። አሁን የተገኘው የገንዘብ ድጋፍ ከአዳዲሶቹ ፍላጎቶችና ከተገመገመው የእቅድ ወቅት ከታስበው አሃዝ ጋር ሲነጻጸር የተገኘው 11 ከመቶ ብቻ ነው። ይህ ደግሞ እያደገ የሚሄደውን የእነዚህን ስደተኞች ፍላጎት ለመሸፈን በቂ አይደለም። ከፍተኛ የስደተኛ ቁጥር እያስተናገደ ያለውንና 140 ስደተኞች የተጠለሉበትን መሸጋገሪያ ማዕከል እንዲያግዝ ተጨማሪ ጊዜያዊ ማቆያ ማዕከል መከፈቱን የዩጋንዳ ባለስልጣናት አስታውቀዋል። ዳንኤል ኪሳሞ ኛካባንዴ በሚገኘው የስደተኛ መሸጋገሪያና ማቆያ ማዕከል አዛዥ ናቸው። ኦፐሬቲንግ ቱ ሴንተርስ አቴጎ ሁለቱን ማዕከሎች አንድ ላይ እያንቀሳቀስ እንገኛለን። መሸጋገሪያ ማዕከሉ ወደ መጠለያ ጣቢያ ለመሄድ ዝግጅ የሆኑ የሚቆዩበት ሲሆን ጊዜያዊ ማቆየው ደግሞ ገና ምን ማድረግ እንደሚፈልጉ ያልወሰኑ የሚቀመጡበት ነው። ወይንም ደግሞ ምናልባት የቤተሰብ አባሎቻቸው ይመጡ እንደሁ ይጠባበቃሉ። ምክንያቱም ጦርነት ምን እንደሚያስከትል እናውቃለን። ኤም 23 አማጽያን በዲሞክራቲክ ሪፐብሊክ ኮንጎ ኃይሎች ላይ የመጀመሪያውን ጥቃት የከፈቱት እንደ አውሮፓውያን አቆጣጠር በ2012 ዓ ም ሲሆን የሚዋጉት ለመልካም አስተዳደር መሆኑን ገልጸው ነበር። ከ10 ዓመት የሚጠጋ ጊዜ በኋላ እንደ አውሮፓውያን አቆጣጠር በ2021 መጨረሻ ላይም በድጋሚ ውጊያ ከፍተው የተለያዩ አካባቢዎች የተቆጣጠሩ ሲሆን፣ ሰዎች ግጭቱን በመሸሽ እንዲሰደዱ ምክንያት ሆነዋል። ኮንጎ በመካከለኛው አፍሪካ የምትገኘው ጎረቤቷን ሩዋንዳ ኤም 23 ተዋጊዎችን ትደግፋለች በማለት በተደጋጋሚ ክስ የምታቀርብ ሲሆን፣ ኪጋሊ ግን ክሱን ያስተባብላል። ይህ በእንዲህ እንዳለ ግን እንደ ጊዴ ያሉ ስደተኞች በቅርቡ ወደ መኖሪያቸው ለመመለስና ከቤተሰቦቻቸው ጋር ዳግም ለመገናኘት ተስፋ ያደርጋሉ። አድማጮች፣ የኡጋንዳውን የስደተኞች ዘገባ ደረጀ ደስታ ያቀርባሉ ብዬ ነበር። ይቅርታ ጠይቃለሁ። ስመኝሽ የቆየናት እንደተከታተላችሁት ያቀረበችው ባይሆን፣ ደረጀ የሚያቀርበውን በሚቀጥለው ፕሮግራም አስከትላለሁ። አሁን ወደ ሁለተኛው አጋማሽ ስርጭቶች እየገባን ነው። ለዚህ ክፍል ቀዳሚ የሆነውም ንግድና ምጣኔ ሀብት ነው። ንግድና ምጣኔ ሀብት። ባለፈው ሳምንት ዝግጅቱ በዲሲ ዓለም አቀፍ የምግብ የመጠጥና የባህል ፌስቲቫል ላይ ተሳታፊ ከነበሩት የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ዋና ስራ አስፈጻሚ አቶ መስፍን አባተ ጋር የሚያደርገውን ቆይታ ይዞ እንደሚመለስ ገልጸው ነበር። በኢትዮጵያ የሚመረተው ብላክ ዲር ውስኪ የአሜሪካ የምግብና መድኃኒት አስተዳደር ኤፍዲኤ በእንግሊዝኛው አጠራር ፈቃድና ይሁንታ አግኝተዋል የሚሉት አቶ መስፍን የመጣ ነው፣ በኢትዮጵያውያን ዘንድ ለማስተዋወቅ ብቻ ሳይሆን በአሜሪካ ገበያ ውስጥ እንዲገባ ትልቅ ዝግጅት እየተደረገ በመሆኑም ጭምር ነው ይላሉ። ቀደም ብዬ እንዳስተዋወቅኩት የዚህ ፕሮግራምና ፕሮግራም አዘጋጅና አቅራቢ ደረጀ ደስታ ነው ተከታዩን ያቀናበረው። የኢትዮጵያ ብሔራዊ አልኮልና አረቄ ፋብሪካ ከተቋቋመ ከ116 ዓመታት በላይ መሆኑን የሚገልጹት የፋብሪካው ስራ አስፈጻሚ አቶ መስፍን አባተ የፋብሪካው አመታዊ ገቢ 300 ሚሊዮን ዶላር መሆኑን ተናግረዋል። ባለፈው አመት ብቻ ለኢትዮጵያ ወደ 1.7 ቢሊዮን ብር ገቢ አስገኝተናል ይላሉ። የፋብሪካውን የአመታት እድገት በመግለጽ ወደ ዩናይትድ ስቴትስ የመጡበትንም ምክንያት በማብራራት ይጀምራሉ። አልኮል ምርት ላይ ከ116 አመት በላይ የቆየ ፋብሪካ ነው። በዚህ ባለፉት አመታቶች በአጠቃላይ እድገቱ በከፍተኛ ሁኔታ ያደገ በተለይ ባለፉት 15 አመታት የማምረት አቅሙን በአራት እጥፍ በላይ ያሳደገ እና እንዲሁም በቴክኖሎጂ በአለም አቀፍ ደረጃ ታዋቂ የሆነ ቴክኖሎጂ አስገብቶ ምርቶቹን በማምረት ያለ ነው። ምርቶቹን ከሀገር ውስጥ ገበያ በተጨማሪ ለውጭ ገበያ ለማቅረብ ከፍተኛ ስራ ሲሰራ ቆይቷል። በተለያዩ ሀገራት ሽያጭንም እያከናወነ ነው ያለው። በአመት በአጠቃላይ ተርኖቨራችን ከ300 ሚሊዮን የዩ ኤስ ዶላር በላይ ገቢ የሚያስገኝ ድርጅት ነው። አሁን ደግሞ እኛ እዚህ አሜሪካ የተገኘ ነው። ምርታችንን በአሜሪካ ገበያ ውስጥ ለማስገባት ብዙ ስራዎች ሰርተን ወደ ማጠናቀቂያው ደረጃ ላይ ነው ያለ ነው እና ምርታችንን እዚህ ያለው ማህበረሰብ እንዲያውቀው እንዲቀምሰው ለማድረግና ገበያ ውስጥ ገብተን የተሻለ ሽያጭ በአሜሪካ ሀገር ውስጥ ለማከናወን ነው። ድርጅቱ 17 የተለያዩ የአልኮል መጠጦችን የሚያመርት መሆኑን የሚገልጹት አቶ መስፍን ፋብሪካው ለእነዚህ መጠጦች ከሚሆኑ የአልኮል ግብአቶች ሌላ ከመጠጥ ውጭ ላሉ አገልግሎቶች የሚውሉ ንጹሕ አልኮሎችን እንደሚያመርት ተናግረዋል። ይህን ምርት አገር ውስጥ ብቻ ከማስቀረት በውጭ አገርም ለማስተዋወቅና ያሉትን ስርጭቶች ለማስፋት ስራዎች እየተሰሩ መሆኑን የገለጹት አቶ መስፍን በኢትዮጵያ የተመረቱ መጠጦች ከሚሰራጩባቸው አገሮች አንዳንዶቹን ጠቅሰዋል። በእስራኤል፣ በደቡብ ሱዳን፣ በኬንያ፣ በኡጋንዳ ሽያጭ እያከናወነ ያለ ነው። በጀርመንም፣ በጃፓን እንዲሁ በደቡብ ኮሪያ እንዲሁ አንዳንድ ስራዎች ጀምረናል ማለት ነው። ስራ አስፈጻሚው በዋናነት ወደ አሜሪካ ይዘን የመጣነው ዊስኪ፣ ቮድካ፣ ባሮ ድራይጅን እና የቡና አረቄ ነው ይላሉ። የብሔራዊ አልኮልና አረቄ ፋብሪካ በቅርቡ ካወጣቸው አዳዲስ መጠጦችና ታዋቂና ነባር ከሆኑ ምርቶች መካከልም አንዳንዶቹን ጠቅሰዋል። እንግዲህ የተለያዩ አይነት መጠጦች አሁን በቅርቡ ዊስኪ መጠጥ አውጥተናል። እንዲሁም ቮድካ አለን። በጣም ታዋቂውና ደግሞ በጣም ረጅም ጊዜ ያስቆጠረው ባሮ ድራይጅን የሚባለው ሰባ ፐርሰንት ያህሉ ሽያጫችንን የሚሸፍነው ምርጥ የሆነ መጠጥ አለን ማለት ነው። ከዛ ባለፈ ደግሞ ኡዞ ሁለተኛ ደረጃ ላይ ያለ መጠጥ ነው ማለት ነው። በተለይ ባለፈው የዲሲ ኢንተርናሽናል የምግብ የመጠጥና የባህል ፌስቲቫል ላይ ለአሜሪካ ገበያ እንደ አዲስ አድርገው ያስተዋወቁት ይህ ውስኪ ኢትዮጵያ ውስጥ መመረት ከጀመረ አንድ አመት እንደሆነው ገልጸዋል። ዊስኪ እንግዲህ ኢትዮጵያ ውስጥ ነው የሚሰራው በዋናነት ዊስኪ የእኛ ዊስኪ የሚባለው ብሌንድድ ታይፕ የሚባለው ነው። የማልት ታይፕ የሚባል አለ፣ የብሌንድድ ዊስኪ የሚባል አለ። የተለያዩ ፍሌቨሮችን ብሌንድ በማድረግ በተለይ ና ዋናው ነገር ደግሞ ኤክስትራ ኒውትራል አልኮል የምንለው በተለምዶ ንጹህ አልኮል ይባላል። ይሄ ንጹህ አልኮል ነው ዋናው ኢንግሪዲየንት ና አርባ ፐርሰንት አልኮሉን የሚይዘው ስብ ስለሆነ ሌላው ጣዕም መስጫ ነው በጣም መስጫውን ግን ብሌንድድ አርገን ከሶስት አይነት ፍሌቨሮች ብሌንድ አርገን ያወጣ ነው ነው ኢትዮጵያ ውስጥ ነው የተመረተው ለመጀመሪያ ጊዜ ነው በእኛ ድርጅት ዊስኪ ተመርቶ የወጣው እና በጣም ጥራቱንም የጠበቀ ብዙ ፕሮሰሶችን፣ ሂደቶችን ያለፈ እና ጥራቱን የጠበቀና ከሌሎች ዊስኪዎች ጋርም ተፎካካሪ የሆነ መጠጥ ነው እና በእውነት ነው በኢትዮጵያ ውስጥ ያው እኛ ለመጀመሪያ ጊዜ ያመረት ነው መጠጥ ነው። ዊስኪ መቼ ነው ቀኑ የተመረተበት ጊዜው? እንግዲህ ለላውንቺንግ ሴርሞናችን የነበረው ኦገስት 2020 ላይ ነው። አምና አምና እና አንድ አመት ሆኖታል። በኢትዮጵያ ውስጥ አሁን በመሸጥ ላይ ነው ያለው። ያለውም ግብረ መልስ ከደንበኞች ያለው ግብረ መልስ በጣም በጣም ጥሩ ግብረ መልስ እያየን ነው ያለ ነው። እና በሽያጭም ደረጃም ቢሆን ወደ ገበያ እየገባ ነው ያለው። ይሄ መጠጥ ደግሞ ወደ ውጭ ቢወጣ የተሻለ እንደሚሆን አረጋግጠናል ይሄ የምናረጋግጠው እዚህ ማስቀመስ ብቻም ሳይሆን ለምሳሌ ኬንያ ወስደንም አስቀምሰናል እሱም አይተውታል ደቡብ ሱዳንም ወስደው ድርጅቱ ከሚያመርታቸው ምርቶች መካከል የውጭ ምንዛሪም ሆነ ገቢ በማስገኘት በኩል የአገሪቱን ምጣኔ ሀብት በመደገፍ ትልቅ አስተዋጽኦ የሚያበረክተው የትኛው ነው በድርጅቱ ውስጥ ከፍተኛውን የሽያጭ ድርሻ ያላቸው የአልኮል ምርቶችን እንደሚከተለው ገልጸዋቸዋል ምናልባት የኛ ምርት ስናየው ባሮድ ራይጂን ቅድም እንዳልኩት የሽያጫችንን ሰባ ፐርሰንት የሚይዘው ባሮድ ራይጂን ነው። ይሄ ከጎርደንጂንም ጋር የሚስተካከል ና ኢቨን እሱን የሚተካ ለሀገራችንም የውጭ ምንዛሪን ከማስቀረት አንጻር ከፍተኛ ጠቀሜታ ያለው ነው። ከዛ በመቀጠል ግን ሁለተኛው ውዞ የሚባለው ነው። ያው በተለምዶ አረቄ እንለዋለን፣ ግን ውዞ ነው። እሱም ሁለተኛ ደረጃ ላይ ነው ያለው አጠቃላይ ሽያጫችን ውዞ ነው። ስለዚህ ሁለቱ ምርቶች ከ ፐርሰንት በላይ አጠቃላይ ሽያጫችን እንደሚይዙት እነሱ ናቸው። ከዚህ ያለፈ ሌሎችም አሉ። እናትና ልጅ የሚባል ዶሮ እናቶቻችን አባቶቻችን የሚያውቁት በጣም ተወዳጅ በተለይ በበዓል ወቅት እናትና ልጅን ያው የማይከፍት ቤተሰብ የለም። በጣም ቆንጆ መጠጥ አለ። እሱ ያው ለበዓል ብቻ የሚወጣ መጠጥ ነው። ሌሎችም እንደዚሁ በርካታ አሉ። እስከ 17 የሚደርሱ የመጠጥ አይነቶች ነው አሁን ያሉን እና የምናመርታቸው ማለት ነው። የብሔራዊ አልኮልና አረቄ ፋብሪካው በአመት የሚያመርተው በመጠን ምን ያህል ይሆናል? እንግዲህ በቁጥር እኛ በአመት እስካሁን ድረስ የደረስነው እስከ 13 ሚሊዮን የሚደርስ ጠርሙስ ነው ሊትር ነው፣ ሊትር በሊትር 13 ሚሊዮን የሚደርስ መጠጥ እናመርታለን። ከዛ ውስጥ እንግዲህ 20%ቱ መጠጥ የሚሆነው የኡዞ ነው ማለት ነው። 20% ብንወስድ 26 ሚሊዮን ሊትሩ ኡዞ ነው ማለት ነው። 70%ቱን ደግሞ ብንወስደው ወደ 8 ሚሊዮን በላይ የሚሆነው ደግሞ ባሮ ድራይጂን ነው ማለት ነው። ቮድካም እናመርታለን። የዛሬ ሁለት አመት ተኩል ወይ ሶስት አመት ያህል ሆኖታል በገበያ ላይ በሽያጭ ላይ እኔ ያለው የበለጠ ደግሞ እንግዲህ መጠጥ ማለት ቀስ በቀስ እየተለመደ የሚሄድ የጣዕም ጉዳይ ስለሆነ ቀስ በቀስ የሚለመድ መጠጥ ነውና፣ በመጨረሻም ለመሆኑ ድርጅቱ አትራፊ ነው አልኳቸው አቶ መስፍንን። እውነት ነው ብሔራዊ አልኮል በጣም በጣም አትራፊ ድርጅት ነው። እንዳው የአምናውን ሽያጭ እንኳን ብናየው በኢትዮጵያ በጀት እንግዲህ 2014 የሚባለውን እንኳን ብንወስድ፣ አጠቃላይ ሽያጫችን አጠቃላይ ሽያጭ ማለት ነው ግሮስ ሬቬኒው ወደ አንድ ነጥብ ሰባት ቢሊዮን ብር ነው ገቢ ያስገኘ ነው። ከዛ ውስጥ ወደ ዘጠኝ መቶ አምስት የሚሆን ሚሊዮን ብር የድርጅቱ ገቢ ነው። ተራፊው ወደ ስምንት መቶ ምናምን ሚሊዮን ብር በላይ በመንግስት በኤክሳይዝ ታክስ በቫት የምንከፍለው ነው ማለት ነውና ግሮስ ኮሌክሽናችን ወደ አንድ ነጥብ ሰባት ቢሊዮን ብር ነው። ደረጀን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሳምንታዊው አፍሪቃ ነክ ርዕሶች አፍሪቃ ነክ ርዕሶች ለምሽቱ። በቡርኪና ፋሶ ወታደራዊ መፈንቅለ መንግስት የተወገዱት የቡርኪና ፋሶ የቀድሞ ፕሬዚዳንት ፖል ሄንሪ ዳሚባ ለአዲሶቹ ባለሥልጣናት መልካም ስኬት መመኘታቸውን ያስታውሳል። ሁለት የሰራዊቱ አባላት የተገደሉበትንና ዘጠኝ ሰዎች ቆስለውበታል ያሉትን ስልጣን ለመቆጣጠር የተፈጠረውን ግብግብም አውግዘዋል። ስልጣን በመልቀቅ ወደ ቶጎ ለመሄድ መስማማታቸው ተነግሯል። አዲሱ የቡርኪና ፋሶ መሪ ኢብራሂም ትራውሬ ትናንት ሰኞ ከትናንት በስቲያ ሰኞ ጠዋት በሰጡት መግለጫ እንደ አውሮፓውያን አቆጣጠር በ2024 ምርጫ እንደሚካሄድ ተናግረዋል። በቡርኪና ፋሶ ዋና ከተማ ውስጥ ባለፈው እሁድ ከሰዓት በኋላና ምሽቱን በሙሉ ወደ ጎዳና የወጡ ከፍተኛ ቁጥር ያላቸው ተቃዋሚዎች የፈረንሳይ ኤምባሲን አጥቅተዋል። ጎማዎችን ያቃጠሉ ሲሆን የሩሲያ ባንዲራ ሲያውለበልቡም ታይተዋል። ወታደራዊ ጁንታ ባለፈው አርብ በአገሪቱ ስልጣን መቆጣጠሩን ቢያሳውቅም መላ አገሪቱ ሙሉ በሙሉ አልተቆጣጠረም ነው የተባለው። በከተማው ሁከት መንገሱም ተገልጧል። በዘጋቢያችን ሄንሪ ዊልከንስ ከስፍራው ያጠናቀረውን ዘገባ አሁንም ደረጀ ደስታ እንደሚከተለው ያቀርበዋል። ዋጋዱጉ ከሚገኘው ፈረንሳይ ኤምባሲ አቅራቢያ ትናንት እሁድ የፍንዳታና የተኩስ ድምፅ ተሰምተዋል። ተቃዋሚዎቹ ወደ ኤምባሲው አጥር ተቀጣጣይ ነገሮችና ድንጋይ መወርወር ከጀመሩበት ምሽት በፊት አንስቶ የአገሪቱን ዋና ከተማ ጎዳናዎች ሲያጥለቀልቁ ቆይተዋል። ምንጩ ካልታወቀ አካባቢ ተቃዋሚዎች ፈረንሳይ የአርቡን ወታደራዊ መፈንቅለ መንግሥት እንድትቀለብስ ግፊት እንዲያደርጉ የሚያበረታቱ ጥሪዎች በማኅበራዊ ሚዲያዎች እየቀረቡ መሆኑ ተነግረዋል። አዲሱ ወታደራዊ ቡድንና የፈረንሳይ ኤምበሲ ፈረንሳይ መፈንቅለ መንግስቱ ምንም ተሳትፎ የሌላት መሆኑን አስተባብለዋል። የፈረንሳይ ኃይሎች ከኤምበሲ ውስጥ በመሆን ከደጅ ወዳሉ ተቃዋሚዎች የአስለቃሽ ጋዝና የማስጠንቀቂያ ተኩሶችን በመጠቀም ምላሽ ሰጥተዋል። ቪኦኤ ከተቃዋሚዎቹ አንዱ የሆኑትን አሊ ናኔማን አነጋግረዋል። አውሮፓውያን የዘመን አቆጣጠር ከ1960ዎቹ አንስቶ ከተሳተፍንበትና በተግባርም የተደባለቀ ውጤት ካስገኘው የፈረንሳይ አጋርነት መውጣት አለብን። ላለፉት ሰባት ዓመታት ቀውስ ገጥሞናል። ከፈረንሳይ ጋር ያለን ትብብር ግን አጥጋቢ ውጤት አልሰጠንም። ሌላ ትብብር የሚያስፈልገን በዚህ ምክንያት ነው። ከኤምባሲው 300 ሜትሮች ፈንጠር ብሎ ካለው የጠቅላይ ሚኒስትሩ ጽህፈት ቤት በተባበሩት መንግስታት የጦር ተሽከርካሪዎች በመሆን ሲወጡ የታዩት የግልበጣው ተሳታፊ አባላት የሩሲያን ባንዲራ ሲያውለበልቡ መታየታቸው ሩሲያ የአርቡን መፈንቅለ መንግሥት ሳትደግፍ አይቀርም የሚል ጥርጣሬ ማህበራዊ ሚዲያ ላይ በብዙዎች ዘንድ እንዲነሳ አድርጓል። በማህበራዊ ሚዲያ በስፋት የተሰራጩ አሳሳች መረጃዎችንና የሩሲያ ሲቪል ማህበረሰብ ድርጅቶች በተቃውሞው ሲሳተፉ በቅርቡ ቀናት ተመልክተናል። ምንም እንኳን ሁሉንም ነገር በሩሲያው አሳሳች መረጃ ላይ ማሳበብ አንችልም። ተቃውሞውን በማቀጣጠል ምን ያህል ነዳጅ ጨምረዋል፣ ያሳደረው ተጽዕኖስ ምን ያህል ነው ብሎ ለማለት አሁን ጊዜው ገና ነው። ከትናንት አንስቶ ሰዎች በተለያዩ ምክንያቶች ቅሬታዎቻቸውን ይዘው ወደ ጎዳና ወጥተዋል። እየተባባሰ በመጣው የጸጥታ ሁኔታ ደስተኛ ያለመሆናቸውንም ተመልክተናል። በጥር ወር የከሸፈውን የመፈንቅለ መንግሥት ሙከራ የመሩ የምሩ ዙንግራና የግራ ዘመም ርዕዮተ ዓለም ደጋፊ የሆኑ ሳንካራዊያን እንዲሁም የሩሲያ ደጋፊ ይሆኑም አሉበት። መሰረቱን በኔዘርላንድ ያደረገው የክሊንገንዴል ምርምር ተቋም ተንታኝ የሆኑት ኮንስታንቲን ጓቪ ሆን ተብሎ የተለቀቀው የሩሲያ የተሳሳተ መረጃ ቅዳሜና እሁድ ለተፈጠሩ ሁኔታዎች መንስኤ ሊሆኑ እንደሚችሉ ይናገራሉ። የቡርኪና ፋሶን ባንዲራ ለብሰው ከኤምባሲው ውጪ የነበሩ አንድ ሰው እንዲህ ብለዋል። ለሩሲ ቫቬኒር ኑ ሶቬ ዳንሴ ፔትረን ሩሲያ መታ ከዚህ ውጥንቅት ታድነናለች። ምክንያቱም ከሩሲያ ጋር የሠሩ አገሮች ሁሉ ተሳክቶላቸዋል። ይህ ሽብርተኞችን ለማሸነፍ ከተፈለገ ወደ ሩሲያ አቅጣጫ እንድንሄድ የሚያበረታታን ነው። ካለብን የደህንነት ችግር አንጻር ደሚባ ወደ ሩሲያ ይወስደናል ብለን አስበን ነበር፣ ግን ስንጠብቅ የቆየነው በከንቱ ነበር። በወታደራዊው ግልበጣ ወደ ስልጣን የመጡት መሪዋ ከዘጠኝ ወር ቆይታ በኋላ በሌላ ሁለተኛ መፈንቅለ መንግስት በተወገዱባት ቡርኪና ፋሶ ሰላም እንዲሰፍን ክሬምሊን ጠይቃለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት ጋዜጣዊ መግለጫ በቡርኪና ፋሶ ያለ ሁኔታ በተቻለ ፍጥነት ወደ መደበኛ ሁኔታው እንዲመለስ፣ በአገሪቱ ስርዓት ሙሉ ለሙሉ እንዲረጋገጥ፣ የህጋዊነት ማዕቀፍ በአስቸኳይ እንዲመለስ እንፈልጋለን ብለዋል። በቅርቡ የሩሲያው የቅጥር ወታደሮች ድርጅት ዋግነር ቡድን በጎረቤት አገር ማሊ ያለውን የጸጥታ ሁኔታ ላይ ስላመጣው ተጽዕኖ የተጠየቁት ጓቪ እንዲህ ይላሉ። ግነር ኢንቮልፍ በማሊ የዋግነር ተሳትፎ በሁሉም መለኪያዎች ነገሮችን ይበልጥ እንዲከፉ ያደረገ ነው። የአገሪቱ ሁለተኛ ከተማ በሆነችውና በዋና ከተማ ውስጥ ያሉ የፈረንሳይ ተቋማትና በፈረንሳይ መንግስት የሚመሩ የባህል ማዕከላት በተቃዋሚዎች ጥቃት ደርሶባቸዋል። ተቃዋሚዎች ፈረንሳይ ከስልጣን የተወገዱትን ፕሬዚደንት ፖል ሄንሪ ዳሚባን ከዋጋ ዱጉ ወጣ ብላ በሚገኝ ስፍራ አስጠግታለች የሚል የተሳሳተ ግምት አድሮባቸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ዳኢሽ በሚለው ስያሜው የሚታወቀው ሽብርተኛው ቡድን እስላማዊ መንግሥት በኢራቅና በሶሪያ ለሶስት ዓመታት ያካሄደው ትግል እንደ አውሮፓያን አቆጣጠር በ2017 ከፍተኛ ሽንፈት ደርሶበት ቢጠናቀቅም ራሱን እንደገና አደራጅቶ ተጽዕኖን ለማስፋት እየሞከረ ነው ሲል የዕለቱ ርዕስ አንቀጽ ሀተታውን ይጀምራል። የተባበሩት መንግሥታት ድርጅት በቅርቡ ያወጣው ሪፖርት ቡድኑ የደቀነው ስጋት በተለይ በአፍሪካ ከፍተኛ መሆኑን የጠቀሰው ርዕስ አንቀጽ ለዚህ ደግሞ ምክንያቱ ዳኢሽ በመካከለኛው በደቡብና በምዕራብ የአህጉሩ ክፍል ራሱን ለማስፋፋት እየተንቀሳቀሰ በመሆኑ እንደሆነ ያመለክታል። አሸባሪው ቡድን በመላው አፍሪካ ክልላዊ መናኸሪያ እና አለመረጋጋት የሰፈነባቸው ቦታዎችን እየፈጠረ ነው። እስካሁን ወደ ሀያ የሚጠጉ የአፍሪካ ሀገራት እንዲህ አይነቱ እንቅስቃሴ ያጋጠማቸው ሲሆን ሌሎች ከሀያ የሚበልጡ ደግሞ ሎጂስቲክ ገንዘብና ሌሎች ሀብቶችን ለማሰባሰቢያ መጠቀሚያ እየተደረጉ እንደሆነ የአፍሪካ ህብረት ኮሚሽን የጸረ ሽብር ፕሮግራም ኃላፊ የነበሩትና በአሁኑ ወቅት በደህንነት ጥናቶች ተቋም ከፍተኛ ተመራማሪ የሆኑት ማርቲን ኤዊ ይገልጻሉ። አፍሪካ የዳኢሽ እንቅስቃሴ ማዕከል መሆኗ ብቻ ሳይሆን የወደፊት የዳኢሽ ካሊፌት ልትሆን እንደምትችልም አስጠንቅቀዋል። አያይዞም ከዚህም በላይ ዳኢሽ ወይም እስላማዊ መንግስት በተለይ እንደ ዲሞክራቲክ ሪፐብሊክ ኮንጎ ባሉ የተትረፈረፈ የተፈጥሮ ሀብት ባሏቸው ሀገሮች ራሱን ማደራጀትና ሀብታቸውን ለእኩይ አድራጎቶቹ መጠቀሚያ ማድረግ እንደሚፈልግ ርዕሰ አንቀጹ አትቷል። የዩናይትድ ስቴትስ የልዩ ፖለቲካዊ ጉዳዮች ከፍተኛ አማካሪ የሆኑት አምባሳደር ጄፈሪ ደሎሬንቲስ ስለ ጉዳዩ ሲያስረዱ እስላማዊ መንግስትና ሌሎችም ተከታዮችን ለመሳብና ገቢ ለመሰብሰብ እንዲሁም የሽብር ጥቃቶችን ለማነሳሳትና ለማደራጀት የመልካም አስተዳደር እጦትን፣ ፖለቲካዊ ብጥብጥን፣ የማህበራዊና ኢኮኖሚያዊ እኩልነት መዛባትን፣ የህዝብ ቅሬታዎችን መጠቀሚያ ያደርጋሉ ማለታቸውን ርዕስ አንቀጹ ጠቅሷል። አምባሳደሩ በዋና ጸሐፊው ግምገማ የተዘረዘረው በተለያዩ የአፍሪካ አካባቢዎች እየጨመር ያለው የሽብርተኝነት ስጋት ያሳስበናል ያሉ ሲሆን የእስላማዊ መንግስትና የአልቃይዳ ተባባሪዎች በአፍሪካ ለረጅም ጊዜ ሲብላሉ የቆዩ ግጭቶችን ህገወጥ ድርጊታቸውን ለማጠናከር እየተጠቀሙበት ሲሆን ይህ የግድያ አቅማቸውን አጠናክሮላቸዋል ብለዋል። በተለይ በምዕራብ አፍሪካ የሚገኘው እስላማዊ መንግስት ከዋናው ቀጠናው ውጭ የሚገኝ ትልቁና እጅግ ገዳይ የእስላማዊ መንግስት ተባባሪ በመሆኑ ልዩ ትኩረት ሊሰጠው እንደሚገባ አጽንኦት ሰጥተው ተናግረዋል። ዓለም አቀፉ ማህበረሰብ አሸባሪ ቡድኖችና ግብረ አበሮቻቸው የሚተማመኑበት መሸሸጊያ እንዳያገኙ ትግሉን መቀጠሉ እጅግ ወሳኝ መሆኑን ማሳሰባቸውን ርዕሰ አንቀጹ አካቷል። አምባሳደር ዴሎረንቲስ ተከትለው ዩናይትድ ስቴትስ ለአፍሪካ አጋሮቻችን የእስላማዊ መንግስትና የአልቃይዳ ግብራበሮችን እንቅስቃሴ ለማሰናከልና ለመበታተን የሚያስፈልጋቸውን ወሳኝ የጸረ ሽብር እርዳታ መስጠቷን ትቀጥላለች። ይህም ሽብርተኝነትን ለመከላከልና ለመዋጋት ብቃት ያለው የህግ ማስከበር እርምጃና ሰፊ የደህንነት አገልግሎት ምላሽ የሚያስፈልግ መሆኑን ያሰምርበታል ማለታቸውን የጠቆመው ርዕሰ አንቀጽ የዋና ጸሐፊው ሪፖርት የእስላማዊ መንግስት ስጋት ያለበትን ደረጃ እንዲሁም ያንን ስጋት በይበልጥ በተባበረና ሚዛናዊ ጥረት መዋጋት አጉልቶ ያስታውሰናል ያሉትን ጠቅሶ የዛሬውን ርዕሰ አንቀጽ ጽሁፉን አጠቃሏል። ቀደም ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ለማክሰኞ ምሽት መስከረም 24 2015 ዓ ም ያሰናዳውን እዚህ ላይ አበቃ። ያስተናገድ ኳቸኋሉ ላከበደ ከአቀናባሪዋ ብርሃን ሀይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ነገ ከምሽ 3 ሰዓት ላይ እንገናኝ። ሰላም ደናል